እኑ፣ ጤና ይስጥልኝ አድማጮች፣ የተባበሩ መንግስታት ድርጅት ጠቅላላ ጉባኤ በጎርጎሮሳዊ 1991 ዓ ም ያጸደቀው መሰረታዊ የእስረኞች አያያዝ መመሪያ የመጀመሪያው ደንብ ሁሉም እስረኞች ተገቢው ክብር እንዲሰጣቸውና የሰብአዊ መብት ሴት እንዲከበርላቸው ደንግጓል። ደንቡ አክሎም እስረኞች ቁም ስቅልና ሌሎች የጭካኔና ኢሰብአዊ ወይም የሚያዋርዱ አያያዞች ወይም ቅጣቶች እንዳይፈጸምባቸው ከለላ ሊደረግላቸው እንደሚገባም አጽንዖት ሰጥቷል። ኢትዮጵያ ይህን ጨምሮ በርካታ የሰብአዊ መብቶችን የሚያስጠብቁ የተባበሩ መንግስታት ድርጅት ደንቦች አብራ ያጸደቀችና የተቀበለች ሀገር ናት። ሆኖም ከቅርብ ጊዜ ወዲህ እስረኞች አያያዝ ላይ ከፍተኛ ስጋትና ጥያቄ የሚያስነሱ የተጠቀሰውን ደንብ የሚጻረሩ ተግባራት እንደሚፈጸሙ በይፋ ሲነገር ይሰማል። እስር ቤት ውስጥ በሚፈጸምባቸው የስቃይ አያያዝ ሰበብ ሕይወታቸውን ያጡና የአካል ጉዳት የደረሰባቸው መኖራቸውም ለፍርድ ቤቶች ሳይቀር እየተነገረ ነው። ይህን የሚያመለክቱና የሚያረጋግጡ መረጃዎችን በመሰብሰብ ላይ የሚገኙ አንዳንድ ወገኖችም ለዶቼ ቨለ ጥቆማቸውን አድርሰዋል። የዕለቱን ንወያይ አሳሳቢውን የእስረኞች አያያዝ ሁኔታ በመቃኘት ለመፍትሄው ኃላፊነት ያለበት አካል የቱ ነው? ምንስ መደረግ አለበት? ሲል ያጠያይቃል። ሶስት እንግዶችን ጋብዘናል። አቶ ሀብታሙ አያሌው የቀድሞ አንድነትና ለዲሞክራሲ ፓርቲ የህዝብ ግንኙነት ኃላፊና ለሁለት አመት ያህል ታስሮ የቆየ፣ አቶ ተማም አባቡልጉ የህግ ባለሙያና ጠበቃ፣ አቶ ፍስሐ ተክሌ በአምነስቲ ኢንተርናሽናል የአፍሪቃ ጉዳይ ተመራማሪ ናቸው። እንግዶቼን በውይይቱ ለመሳተፍ ፈቃደኛ በመሆናችሁ በአድማጮች ስም ከልብ አመሰግናለሁ። በዚህ ውይይት የመንግስት አካልን ለማሳተፍ ሞክረናል። የኮሚኒኬሽን ጉዳዮች ሚኒስትር በቀጥታ ጉዳዩ የሚመለከተውና ጥናትም ያካሄደው የፌዴራል የሰብአዊ መብቶች ኮሚሽን መሆኑን ገልጸው እነሱን እንድናሳትፍ በሰጡን ሀሳብ መሰረት ኮሚሽኑን ጋብዘን ነበር ሆኖም የሚያዘጋጀውን ጥናት ለምክር ቤት ከማቅረቡ በፊት በጉዳዩ መወያየት እንደማይችል የኮሚሽኑ የኮሚኒኬሽን ዳይሬክተር ገልጸውልናል። የኮሚሽኑን አስተያየት የሚያጋራን ለመጋበዝ ያደረግነው ጥረትማ ለመሳካቱን መግለጽ እንወዳለን። እናም ፈቃደኞች ከሆናችሁት ጋር ውይይቱን እንቀጥል። በቅድሚያ በእስር ቆይተህ፣ ሌላው ወገን በወሬ ደረጃ የሚሰማውን የሀገሪቱን የእስር ቤት አያያዝ አልፈህበት ከህወሀት ሰማይ ስር በሚል ባሳተምከው መጽሐፍም ተሞክሮህን ለንባብ አብቅተሃልና፣ አቶ ሀብታሙ ለመነሻ እንዲሆነን የእስር ቤቱን ይዞታ ባጭሩ እንዴት ትገልጸዋለህ? አመሰግናለሁ። የእስር ቤት አያያዙን በተመለከተ ያው በተደጋጋሚም እንደሚነገረው በእንግሊዝኛው አጠራር የሚሊተሪ ኮንፋልመንት እንደሚባለው ዜጎችን ቶርቸር የሚፈጽሙባቸው የቁም ስቅል ማለት ነው ቁም ስቅል የማሳያ ቦታዎች ለሰብአዊ መብት ጥሰትና ስቃይ ለመፈጸም አመቺ የሚባሉ የእስር ቤቶች አሉ። በስውር ያሉ እና በግልጽ የሚታወቁ ከነዚህ መካከል በአዲስ አበባ መሀል ያለው ማዕከላዊ ተብሎ የሚታወቀው ሶስተኛ ፖሊስ ጣቢያ አጠገብ ያለው በጣም የከፋ የሚባለውና ከፍተኛ ስቃይ ዜጎች በየዕለቱ የሚፈጸምባቸው አሁን በቅርቡ እንደሰማችሁትም እንደ ንግስቲር በአይነቱ ጥፍራቸው የተነቀለበት እኛ ለአራት ወር መከራና ስቃይ እየተቀበልንበት ብዙዎቹ አካላቸው የጎደለበትና አሁንም ያው ግፍ እየተፈጸመ ያለበት ክፍል አለ። በስውር የሚደረጉት ደግሞ ወደ ማዕከላዊ ከመምጣቱ በፊት እስረኛ በተለይ በየክልሉ ያሉትን አፍነው ወስደው ፊታቸውን በጨርቅ ሸፍነው የት እንዳሉ እንኳን ሳያውቁ ከባድ ስቃይ የሚፈጸምባቸው ቦታዎች አሉ። እነዚህን ስቃይ ካስተናገዱ እስረኞች መካከል እነ ማፍረሻ ሰጤ በአሁኑ ወቅት እንደገና ማረሚያ ቤትን በማቃጠል በሚል ወንጀል ተጨማሪ ክስ መስርተው የሚያሰቃያቸው የአየር ኃይል አባላት የሆኑ ወጣት ፓይለቶች እና የፓይለቶች ተጠቃሽ ማድረግ ይቻላል። እና አበበ እርጌሳ በርካታ ሰዎችን በስም መጥራት ይቻላል። እነ አንጋው ሰጠኝ፣ እነ አንጋው ተገኘ፣ እነ እንግዳው ዋኘው፣ አባይ ዘውዱ በዚህ ሁኔታ ነው ከአርማጭሆ ወደ አዲስ አበባ የመጡት። የት እንዳሉ ሳያውቁ ከባድ ግፍ እየተፈጸመባቸው። ሌላው ቃሊቲን መውሰድ ይቻላል። ቂሊንጦን መውሰድ ይቻላል። ዙዋይን ሸዋሮ ቤትን መውሰድ ይቻላል። በአንድ ጠባብ ክፍል ውስጥ እስከ መቶ ሰላሳ ሰው የሚታሰርበት በከፍተኛ ሁኔታ ተባይ Ya lebih. የምግብ አቅርቦቱ እጅግ በጣም ዘግናኝ የሆነበት አብዛኛዎቹ እስረኞችም በቅርቡ የወጣው ተመስገን ደሳለኝን ማየት ይቻላል። የኔን ሁኔታ ማየት ይቻላል። አህመዲን ጀበል የሙስሊም መፍትሄ አፈላላጊ አሁን ያለበትን ሁኔታ እነዚህ የሚታወቁትን በይፋ ለማንሳት ያክል ነው እንጂና አበበ ቀስቶ ጋዜጠኛው ውሸታዬ የጤናቸው ሁኔታ እጅግ በጣም አሳሳቢ ሁኔታ ላይ የሚገኙ ስለዚህ፣ አያያዙ እጅግ በጣም ዘግናኝ የሆነ የሰው ልጅን በዛ ሁኔታ ማኖር ከባድ የሆነበት አብዛኛ ቹ የመጸዳጃ ቤት አክሰስ የሌላቸው እንደውም እንደ ማዕከላዊ አይነቶቹ ጠዋትና ማታ ለአስር ደቂቃ የምትፈቀድ ካልሆነች በስተቀረ ሰው በተፈጥሮ ወይም በኔቸር የሚቀጣበት የሰብአዊ መብት አያያዝ ዓለም አቀፍ ድንጋጌንም የሚጥስ የአስራ ዘጠነኛው ክፍለ ዘመን ታላቁ የሩሲያ ደራሲ ቴዎዶር ዶስቶቭስኪ የአንድ ስርዓት የስልጣኔ ደረጃ በእስረኞቹ አያያዝ ሊለካ ይችላል ያለው እጅግ ኋላ ቀር የሆነ የኢትዮጵያ ስርዓት አፋኝና ዜጎች የሚሰቃዩባቸው የእስር ቤቶች ያሉበት ሁኔታ ነው ያለው። አቶ ተማም የብዙዎችን ጉዳይ በመያዝ በጥብቅና ሲያገለግሉ በርከት ያሉ አቤቱታዎችን ሳይሰሙ እንዳልቀሩ ይገመታል። እርሶስ ስለ እስር ቤቶቹ ይዞታ ምን ይላሉ? እንደውም ሀብታሙ ያለው አይነት ነው ካላዊና ልቦናዊ ስቃይ ይፈጸማል በእስረኞች ላይ በግልጽ የሚታወቁትና በተግባር የሚያየ ናቸው አሉ። ለምሳሌ ከጠበቃ ከወዳጅ ዘመድ ጋር እንዳትገናኝ ተደርጎ ምግብ፣ ውሃ፣ አንቅልፍ ማጣት እጅግ በተፈጠበ ቦታ ላይ ያለ ፍራሽና ያለ አንሶላት ተኝተው በቅዝቃሴ ላይ ቆሞ ሀብታሙ ላይ ደረሰ ጭምር ነ በምሽት ቃላቸው እንዲሰጡ የሚደረግ ሁኔታ አለ። በአካልና በአእምሮ ተዳክሞ የማመዛዘን ብቃታቸውን እንዲያውቁ ከተደረገ በኋላ ቃል እንዲሰጡ የሚደረግበት አለ። እንግዲህ አካላዊው ነው፣ ሌላ ስነልቡናዊ ነው። በማንነት በብሔር፣ በሃይማኖት፣ በመልክ፣ በፆታ ካዋረዱ በኋላ በአንተ በቤተሰቦች፣ ወይም በንብረት ወይም ደግሞ ከፍ አድርገ በምትቀበለው ነገር ላይ አደጋ እና ጥቃት የሚደስ መሆኑን እንድታምን ተደርጎ በዛ ሁኔታ ፍርድ እነሱ የፈለጉትን ከማድረግ ውጪ አንተና የአንተ ያልካቸው ሁሉ አካላዊ ድብደባውን፣ ውርደቱን በቤተሰቦች ወይም በንብረት ላይ የሚደርሰውን ጥቃት ሊከላከሉልህ ሊያስከሩልህ የማይችሉ መሆኑን ህግን፣ መንግስትን፣ ወይ ይዝን ፈጣሪን ጭምር እንደሌለህ እንድታምን ከተደረገ በኋላ ተሰብረው ተዋርደው ቃላችን የሚሰጡበት መልክ ነው። እንግዲህ በብዛት የሚያጋጥመን በዚህ ሁኔታ ስር በራስ ላይ ያለመመስከር መብት እንዳለህ እንዳታውቅ መደረጉም አንዱ ነው። በውሸት በራስ ወይም በሌላው ላይ እንድትመሰክር ሳም አለ ይህን አሀ አድርገን ስናየው የስቃይ አያያዝ እኮ እስር ቤት ብቻ ያለ አይደለም። በህዝቡ ላይም ያለ መብትና ግዴታውን በማያውቅበት ሁኔታ ስር እየሰጋ እንዲኖር የሚያደርጉ ነገሮች ተስበው ህዝብ ሰግቶ እንዲኖር ማድረግም አገርቶ ህዝብ አጠቃላይ ስቃይ ሁኔታ ስር እንዲኖር ማድረግ ነው። አቶ ፍስሀ ስለ ኢትዮጵያ እስር ቤቶች ይዞታ አምነስቲ ኢንተርናሽናል መረጃ አለው። አምነስቲ ኢትዮጵያ ውስጥ የምትከታተላቸው የመብት ጥሰቶች ውስጥ በዋነኝነት የሚታየው ስቃይና የስቃይ አያያዝ የሚባሉት ናቸው። ከዚህ አንጻር እንግዲህ ብዙ ነገሮች ሰምተናል። በተለይ ከዚህ ከሽብር አዋጁ ጋር በተገናኘ የተከሰሱ ሰዎች የሚያጋጥማቸው የስቃይ አያያዝ እየከፋ ነው። ኧረ ሽብር አዋጁ ራሱ ያሉት ሁኔታዎች ለስቃይ አያያዝ እየተመቸ ነው። አዋጁ እንደምታውቁት አንድ ሰው እስከ አራት ወር ድረስ ክስ ሳይመሰረትበት መቆየት ይችላል። ጊዜ ቀጠሮውም ደግሞ እስከ ሀያ ስምንት ቀን ሊራዘም ይችላል። ይህ በሆነበት ሁኔታ ላይ እስረኞች ጠበቆቻቸውን ማግኘት እንደማይችሉ አድርገው ነው የሚያዙት። ፍርድ ቤት ያላቸው ተደራሽነት በጣም አነስተኛ ነው። ስለዚህ ሁኔታው የተመቻቸ ነው። ሜስቃ የያዝን ለመሸፈን እና ለመተጨን እነ ሀብታሙ ናቶ ተማም የጠቀሷቸው ነገሮች ላይ እኔ በኩል ባልጀመር ደስ ይለኛል። ምክንያቱም በዓይን ያዩት ሰዎች የሚናገሩት የበለጠ ተቀባይነት አለው። ግን አሁን የምናውቃቸው ኦፊሻል የሆኑ የሰዎች የሚያዣ ቦታዎች አሉ። ማዕከላዊ ነው ብዙ ጊዜ የሚጠቀሰው አዲስ አበባ ውስጥ፣ ግን የተለያዩ ቪላዎች ለዚህ አገልግሎት የሚውሉ እናውቃለን። አሁን ባህርዳር ውስጥ እንደዚህ አይነት ቦታዎች ሰዎች አሉና አንኦፊሻል መሆናቸው ራሱ ለስቃይ አያያዝ የሚያመች ያደረጋቸዋል የሚለውን ለመጨመር ለማለት በደረሰባቸው ስቃይ ምክንያት የታመሙት ተገቢውን የሕክምና እርዳታ ማግኘት እንዳልቻሉ በየጊዜው እነሱም ሆኑ ቤተሰቦቻቸው ለፍርድ ቤት አቤቱታ ሲያቀርቡ ነው የሚሰማው። በዚህ ምክንያት ህይወት የጠፋበት አጋጣሚ እንዳለም ይነገራል። እንዲህ ባለው ሁኔታ በትክክል ተጠያቂው ማን ነው? አቶ ተማም፣ ህጉ በዚህ ላይ ምን ይላል? ተጠያቂው መንግስት ነው ይሄዳል ወደ ላይ ማለት ነው። የፖሊስ ሀላፊዎች እና ሽነቱ ስልም ሚኒስተር ያለ የሀገር ውስጥ ጉዳይ ና ሚኒስተር በዶክተር ማንመራ የነበረው ሚኒስተር ማለት ነው። እሱ ድረስ ሀላፊነት አለበት ይላል። እንግዲህ በአጠቃላይ በዚህ ሰንሰለቱ ደረጃ ላይ ከታች ወደ ላይ ስንመለከት ተጠያቂ ሊሆን የሚገባው መንግስት ነው። ፖሊስ ነው። የፖሊስ ሀላፊዎች ናቸው። በእስረኛ ላይ የሚሰ መልካም አቶ ፍስሐ፣ እርሶ ምን ይላሉ በዚህ ላይ? ላይ የኢትዮጵያ ህገ መንግስቱ ከሚለው በተጨማሪ የወንጀለኛ መቅጫ ህጉ ላይ የተቀመጡትን ማየት ይቻላል። ፖሊስ ስራውን በሚያከናውንበት ጊዜ የስቃይ አያያዝን በመጠቀም የእምነት ቃልን የሚቀበል ከሆነ ወይም ደግሞ ሰዎች የውሸት ምስክርነት እንዲሰጡ የሚያስገድድ ከሆነ ከፍተኛ ቅጣት ባለው ወንጀል ሊቀጡ ይችላሉ። ባለው ሁኔታ ኢትዮጵያ ውስጥ የህግ ክፍተት ያለ አይመስለኝም። የስቃይ አያያዝን ወንጀል በማድረግ ደረጃ ይህ ነገር ከተፈጸመ የሚያስቀጣ ወንጀል እንደሆነ ግልጽ የሆነ ነገር አለ። ችግሩ ተግባር ላይ የማዋል ጉዳይና በተለይ ደግሞ ይህንን የሚፈጽሙትን አካላት የፌዴራል ፖሊስ፣ የደህንነት፣ የክልል ፖሊሶች፣ በተለይ ልዩ ፖሊስ የሚባሉት በሶማሌ አካባቢ እነሱን ማን ደፍሮ አጣርቶ ፍርድ ቤት አቀርቦ ማን ያስገጣቸዋል የሚለውን በዚህ ፍርድ ቤቶች የተለየ ኃላፊነት አለባቸው በዓለም አቀፍ ህጉ መሰረት ተቃላይ ግን ኢምፒኒቲ አለ። አቶ ሀብታሙ በዚህ ላይ የምትለው ነገር ካለህ በአጭሩ እንግዲህ የተጠያቂነትን ደረጃ በተመለከተ ተማም ከህግ አንጻር የሚመለከታቸውን አካላት ጠቅሷል። በእኔ በኩል ቢነሱ ጥሩ ነው ብዬ የማስበው ይህ ያለውን ግፍና ኢሰብአዊ ድርጊት የሚፈጽሙን ስርዓት በአንድም በሌላ መልኩ የሚያበረታቱ የሚደግፉ አካላት ጭምር ተጠያቂ መሆን አለባቸው የሚል እምነት አለኝ። በተለይ በህግ ከተቀመጠው የፌዴራል ፖሊስ ወይም ያንኑ ተያይዞ ህግን እንደ ከለላ የሚጠቀሙት መርማሪ ፖሊሶች ወይም እነሱን የሚያዙ አካል አባላት ወይም የፍትህ ተቋማቱ በቀጥታ ብቻ ሳይሆን ከፍትህ ተቋማቱ በስተጀርባ እንዲህ ያሉ ግፎ በቀጥታ እንዲፈጸሙ ትእዛዝ የሚሰጡ በፓርላማ ወንበር የተቀመጡት ሰዎች በግልጽ ተጠያቂ መሆን አለባቸው ብዬ አምናለሁ በእኔ በኩል። ምክንያቱም የፍትህ ስርዓቱ እንደ ፖሊስ፣ ፍርድ ቤት፣ ወህኒ ቤት፣ የአቃቤ ህግ መስሪያ ቤት፣ እነዚህ በአጠቃላይ ተጠሪነታቸው ለህዝብ ተወካዮች ምክር ቤት አካላት የሆኑትን ምርጫ ቦርድን፣ ፀረ ሙስናን፣ ሰብአዊ መብት ኮሚሽንን፣ እንባ ጠባቂ ተቋም የመሳሰሉትን በቀጥታ ትእዛዝ የሚሰጡትና የሚመሩት በአንድም በሌላ መልኩ በቀጥታ በእነዚህ ተቋማት የሚፈጸሙ ግፍ ተጠያቂ ናቸው የሚል እምነት አለኝ። እንደውም የ ህዝብ ተወካዮች ምክር ቤት በህዝብ ተወክ ያለው የሚለው ተቋም ባይወከልም እንኳን ይዥ ያለው የሚለው ኃላፊነት አስፈጻሚው የሚሰራው ስህተት መቆጣጠር ነው ና አስፈጻሚውን ባለ መከታተል ና ባለመቆጣጠር ዜጎች ላይ ለደረሰው ጉዳ ተጠያቂ ነው የሚል እምነት አለ። በተለይ በአዲስ አበባ በሚገኘው ና በተለምዶ ማዕከላዊ ተብሎ በሚጠራው የእስር ቤት የተለያዩ አሰቃቂ የምርመራ ስልቶች እስረኞች ላይ እንደሚፈጸሙ በተለያዩ ጊዜያት ታስሮ የሚወጡ ጋዜጠኞችም ሆነ የፖለቲካ ሰዎች አስደንጋጭ ገጠመኞቻቸውን ሲናገሩ ይሰማል። ይህ ስፍራ በዘመነ ደርግም እስረኞች ላይ ቁም ስቅል ይፈጸምበት እንደነበረ አይዘነጋም። በአንድ ሀገር እንዲህ ያለ የተለየና እስረኞች የሚሰቃዩበት እስር ቤት መኖሩ ከተባበሩ መንግስታት የሰብአዊ መብቶች ድንጋጌ አኳያ እንዴት ይታያል? አቶ ፍስሀ የማዕከላዊ ታሪክ በደርግም አይደለም የጀመረው በኃይለሥላሴም ጊዜ የነበረ ነው። መቀጠሉ ራሱ የሚያሳፍር ነው። ምክንያቱም ባለንበት ዘመን ላይ የሁሉ የነጻነትና የዲሞክራሲ ትግል የተካሄደው እንደዚህ አይነት የሰብአዊ መብት ጥሰት የሚፈጸምባቸውን ቦታዎች ለማስወገድ ፕራክቲሶችንም ለማጥፋት ነበረ። በተገላቢጦች ድርጊቱ ተንሰራፍቶ መካሄድ ቀጥሏል። ሌሎች ቦታዎችም እንደዚህ ውሃ አሉ። ለምሳሌ ወደ ሶማሌ ክልል ብትሄዱ ጄሎ ጋዴን የሚባል ቦታ አለ። ዘግናኝ ዘግናኝ ድርጊቶች የሚፈጸሙበት ቦታ ነው። እዛ አካባቢ ያሉትን ነገሮች ብዙ ጊዜ ዶክመንት አድርገናል። ሌሎች ቦታዎች አዲስ አበባ ውስጥም ወደ ጦር ኃይሎች አካባቢ ያሉ ቪላዎች ኢንተረስቲንግሊ አምነስቲ ኢንተርናሽናል በአውሮፓውያን አቆጣጠር ዘአሶስት ዘጠኝ ስላ አንድ ላይ ያወጣው ላይ እነዚህ ቦታዎች በደርግ ጊዜ ጭምር እንደ ማሰቃያ ቦታ ይጠቀምባቸው እንደነበር ይታወቃልና አሁንም ተመሳሳይ የሆነ ዲስክሪፕሽን ያላቸው ቦታዎች ለማሰቃያ እንደሚፈጸምባቸው ዶክመንት እያደረግን እነዚህ አይነት ቦታዎች መኖራቸው በዓለም አቀፍ ሕግ ምን ይታያል ሲባል፣ አንደኛ ዓለም አቀፍ የወንጀል ኃላፊነትን ያመጣል ምክንያቱም ሲስተማቲካሊ በተንሰራፋ ሁኔታ ብዙ ሰዎችን በዚህ የማሰቃየት ድርጊት ውስጥ የሚያካሄድ ስርዓት የሚፈጽሙት ብቻ ሳይሆን የሚያስፈጽሙትም ዓለም አቀፍ የወንጀል ድርጊት እየፈጸሙ ነው። የጊዜ ጉዳይ ነው እንጂ ጉዳዩ ወደ ዓለም አቀፍ ተቋማት መሄድ አጫቀ ኔዘርላንድስ ላይ በቀይ ሽብር ጊዜ የማሰቃየት ድርጊት የፈጸመ አንድ የደርግ ኃላፊ የነበረ ሰው ፍርድ ሂደት ላይ ይካሄዳል። የስቃይ ድርጊት መፈጸም በየትኛውም ሀገር ቢሆን የሚያስከታ ወንጀል ነው። እንደ ሌሎች ወንጀሎች በአንድ ሀገር ጁሪስዲክሽን ብቻ የተወሰነ አይደለም። ሌሎች ሀገሮችም ላይ ሄዶ ሊያስቀጣ የሚችል ነው እና አንደኛው መታወቅ ያለበት ነገር አሁን ኢትዮጵያ ውስጥ እየተፈጸመ ያለው ነገር ዓለም አቀፍ ወንጀል መሆኑን ማወቅ መቻል አለባቸው። የሚፈጽሙት ተራ ፖሊሶች ወይም የደህንነት አካላት ብቻ ሳይሆኑም ያስፈጸሙት ሲፈጸም ዝም ብሎ አይት መንግስት አካላትም ጊዜ ቢፈጅም በአንድ ወቅት ለዚህ ተጠያቂ እንደሚሆኑ ማወቅ አለባቸው እና ይህንን መገንዘብ ያስፈልጋል። ይህን ስትረስ ማድረግ አቶ ተማም የስቃይ አያያዝ የሚካሄድባቸው ቦታዎች መኖራቸው እንግዲህ ምንድን ነው? እነዚህ የስቃይ አያያዝ ሰውነት በተዋረደበት ወይም በተካደበት አገር ብቻ የሚኖር የሰዎች ግንኙነት ወይንም ያው የሚስተናገድበት መንገድ ስለሆነ ለዚህ ተጠያቂው የኢትዮጵያ ሕዝብ ነው የሚመስለኝ። በወንጀል ሕግ መሬ አንዱ እንደ አጠቃላዩ ተወስዶ አጠቃላዩ እንደ አንዱ ተወስዶ ነው የህዝብ ደህንነትና ሰላም ተጠበቀ የሚባለው እና በስቃይ አያያዝን በሚፈቅደ ሁኔታ ግን የህዝብ አጠቃላይ ሰላምና ደህንነት ለአደጋ የተጋለጠ ነው። እና ይህ አዋራጅ አያያዝ ባለበት ቦታ ያለው ሁሉ የተዋረደ ነው። ለየትኛው ሰዋዊ ዓላማ ተግባራዊ መሆን የሌለበት ጉዳይ ነው። ምክንያቱም ተጣርሎ ነው ባይዘወይ ሰውን እያዋረድ ስለ ሰው ጥቅም የሚሰጥ ነገር ልታመጭ አትችይም። በዚህ መልኩ የሚሰራ ፍርድ ቤት ማስረጃ አቀባበልን የሚፈቅድ ህግ ያለበት ሀገር ውስጥ የሚኖር ህዝብ ራሱ ለዚህ ጉዳይ ተጠያቂ ነው የሚሆነው እና በኢትዮጵያ እምነትና ሃይማኖት ባለበት ሀገር ሰው ፈራህ እግዚአብሔር በሆነበት ሀገር እንደዚህ አይነት ነገሮች የሁሉ ጊዜ እንዲኖሩ መፈቀዱን ቢባሉም አንድ ፈቃድ ነው ያለ ነው የሚመስለኝ። ይህ ህዝብ ወገንኝ የማይሉ ሰዎች፣ ፈራር እግዚአብሔር የሌላቸው ሰዎች፣ ምንም አይነት የሞራል ነገር የሌላቸው ሰዎች ህግ ተጠያቂነት እንዳይኖርባቸው አድርጎ ተደራጅተው በህዝብ ላይ በላይነት አግኝተው የሚፈልጉትን በሚፈልጉበት ቦታ እና ጊዜ ማስፈጸም እንዲችሉ ተለቀው በህዝብ ሀብት በህዝብ ገንዘብ ለህዝብ ጥቅም መዋል ባለበት ህግና በሁሉም ላይ ሁሉንም መፈጸም ባለባቸው ነገሮች እንደ በህግና እንደ ጦር ሰራዊት ፖሊስ ተጠቅመው ህዝቡን አንበርክከው በዚህ አይነት መልኩ ማስኬድ መቻላቸውም አንደኛው ኢትዮጵያ እንደሚያክል አገር ለሁላችንም አሳፋሪ ነው። እነዚህ ነገሮች ከኃይለ ሥላሴ ጊዜ ጀምሮ ያሉ ናቸው። በደርግ ጊዜ ነበሩ፣ እየሰለጠኑ እየተራቀቁ ነው የመጡት። አሁን ለምሳሌ ስቃይ አያያዝ፣ ሰው ሰው በመሆኑ ሊነኩበት የማይገቡ አካላዊ ነገሮች፣ ስነ ልቡናዊ ነገሮችን በሚመለከት የተቀመጡ ጊዜ ዝቅተኛው ገደቦች ናቸው። ከዚያም አልፎ ገራ ገራፊውም ተገራፊውም እንግዲህ ያው ከሰውነት ይወጣል እንደሚባለው አንዱን ሰው በሌላኛው ሰው በእቃ የምተጠቅመው ሌላውን እቃ የሚያረጉበት መንገድ ነው እና ይህ ተፈቅዶ ቀጥሎ እስከዛሬ ሰልጥኖ እና ተስፋፍቶ መገኘቱ ለሁሉም ሰው የህግ የበላይነት ተፈጥሮ ህጋዊነት ኖሮ የዘፈቀደ አሰራር ና የዘፈቀደ የኃይል አጠቃቀም እንዲቀር ሊያደርግ ያለመቻሉ ሙሉ በሙሉ ተጠያቂው የኢትዮጵያ ህዝብ ነው ኢትዮጵያ ህዝብ ደግሞ በዚህ ሊያፍር ነው የሚገባው ብዬ ነው ማለት የሚፈልገው አቶ ሀብታሙ በዚህ ላይ የምትለው ካለ ሁለቱም ተናጋሪዎች ባሉት ሙሉ በሙሉ እስማማለሁ። ግን አንድ ሀሳብ የሚጨምረው የህዝቡንም፣ የሌላውንም፣ የፖሊሱም የምንም ተጠያቂነት እንደተጠበቀ ሆኖ በአጠቃላይ የፍትህ ስርዓቱን እንዲህ ላለው አደገኛ ሁኔታ እየተጠቀሙ ያሉት የተጻፉ ህጎችን፣ ያልተጻፉ ህጎችን፣ በግልጽ የሚታወቁት እስር ቤቶችን፣ በግልጽ የማይታወቁት በሙሉ ተጠቅመው የምንለውን ዘግናኝ ህግ እየፈጸሙ ያሉ አካላት ከአንድ ብሔረሰብ የተውጣጡ መሆናቸው ቃቱን የሚያደርሱት ደግሞ በሌሎቹ የብሔረሰብ አባላት ላይ በመሆኑ እነሱ ቆመንለታል የሚሉትን ስርዓትና ጥቅሙ እናስጠብቅለታለን የሚሉትን ክፍል ጥቅም ለማስጠበቅ ሲል በሌላው ላይ የሚፈጽሙት ጉዳት ስለሆነ በዓለም አቀፍ ህጎች መሰረት ሰዎችን በእንዲህ መልኩ በዲስክሪሚኔሽን የሚደርስ ጥቃት ደግሞ ጄኖሳይድን ስለሆነ የዘር ማጣት ተግባር መሆኑ በሚገባ መፈተሽ አለበት የሚል እምነት ነው በእኔ በኩል ያለኝ። እንግዲህ ጉዳዩን በቅርበት እንደምትከታተሉት በተለይ ከቅርብ ዓመታት ወዲህ እስረኞች ላይ ስለሚፈጸሙ የማሰቃያ ተግባራት በተደጋጋሚና በይፋ ይወራል። በቅርቡ እንኳን ማህበራዊ መገናኛ ብዙኃኑን ጨምሮ በመደበኛዎቹ መገናኛ ብዙኃን ሁሉ ጉዳዩ መነጋገሪያ ሆኗል። ስቃይ ተፈጽሞብናል የሚሉ እስረኞች የሚያቀርቡትን አቤቱታ ተንተርሶ ፍርድ ቤት የሚያስተላልፋቸው ትዕዛዞች አለመከበራቸው ሌላው አነጋጋሪ ጉዳይ ነው የሆነው። ይህ አዝማሚያ ወዴት ሊያመራ ይችላል? ይላሉ አቶ ተማም። ሕግ ማለት ፍርድ ቤቶች የሚያስፈጽሙት ነው የሚባል የሕግ ቴዎሪ አለ። ሕግ የተጻፈው ብቻ አይደለም ስራ ላይ የሚውለው ነው። ሕግ ተጽፎ ስራ ላይ የማይውል ከሆነ የተጻፈው ሕግ ስራ ላይ አይውልም የሚለው ሕግ ይሆናል። ስለዚህ ምንድን ነው የሚሆነው? ፍርድ ቤቶች በተለያዩ መንገዶች አቅም እንዲያጡ ተደርገው ዜጎች ግዴታ እንጂ መፍት የሌላቸው ሆኖ መንግስት ደግሞ ተጠያቂነት የሌለበት ግን ሌሎች ላይ የፈለገውን ማድረግ የሚችልበት ሁኔታ ተፈጥሮ አስፈጻሚው አካል ፖሊሱ፣ ሁሉ ነገራቸው እጃቸው ተፍታቶ ማለት ነው ከህግ ወጥቶ እንዲገኙ የተደረገበት መንገድ ለዚህ ሁሉ መሰረት ነው። የስቃ ያዙ እንዲፈጠር ያደረገው አገሪቷ የደረሰችበት ሁኔታ እንዲደርስ ያደረገው ይሄ ነው። ስለዚህ ፍርድ ቤት አንደኛው በገለልተኝነት የመዳኘት አቅም እንዳይኖረው በህግም በአሰራርም የተደረገበት ሁኔታ አለ። ያም እንግዲህ አልበቃ ብሎ አሁን የሚሰጠው ትዕዛዝ የማይፈጸምበት ደረጃ እንዲደርስ ተደርጓል። ለዚህ ፍርድ ቤቱ ዳኞችም አስተዋጽኦ አላቸው። ምክንያቱም አንድ የህግ ባለሙያ የሚሰጠው ውሳኔ በማይፈጸምበት ሁኔታ ውስጥ ፈቅዶ መንቀሳቀስ ማለት ራሱ በህግ ላይ የተፈጸመ ሲሄደት አድርጌ ነው የምወስደው እኔ በራሴ። ስለዚህ ይሄ ለ የአገሪቷ ህዝብን ደህንነትና መብት ያስጠብቃሉ፣ በገለልተኝነት በነጻነት ይዳኛሉ የሚባል አካልን የሚመሩ ሰዎች ነጻነት አጥተው ራሳቸው አቅም አጥተው ራሳቸው ህጉ ጎራዴ ሳይኖረው ቀርቶ ባለበት ሁኔታ ውስጥ ዳኛ ሆኖ መስራትም እኔ ኖርማሊ ክህደት ይመስለኛል እንደ ህግ ባለሙያ። የኢትዮጵያ ህዝብ አሁን ሙሉ በሙሉ ተጋላጭ ሆኗል። አንደኛው መጀመሪያውን ፍርድ ቤቱ አቅም እንዲያጣ ሲደረግ ፖሊስ፣ ደህንነቱና ጦር ሰራዊቱ ገለልተኝነት ሲያጡ ሪዮት አለማቸው የሆነ የፓርቲ ሪዮት አለም ሲሆ የሆነ የህዝብና የሀገር መሆኑ ሲቀር፣ በተለይ ደግሞ አሁን ዘርን በተከተለ አደረጃጀት ጌት ውስጥ ወታደር ማለት እንደሚታወቀው አመራሩ ነው የሎጂስቲክ አቅርቦቱ ነው እና ስልጠናውና ሪዮት አለሙ ነው። ይሄ ሪዮት አለም በተወሰኑ ፓርቲዎች በግልጽ ለመናገር አሁን ሀሳቡ እንዳለው የህወሓት ኢህአዴግ ስር በሆነበት ሁኔታ እነኛው ገፋው አድርገው ፍርድ ቤቱንም ለቀው እንዲሄዱ በተደረገ ዞሮ ዞሮ ኢትዮጵያ ህዝብ ሙሉ በሙሉ ተጋላጭ ሆኗል። እነዚህ አካላትም ሙሉ በሙሉ አቅማቸውን አጥተው ምንም ነገር ወደማይሰሩበት ደረጃ ደርሰዋል። ለዚህ ዋና ተጠያቂ መንግስት ሆነው በዛ ውስጥ የነበሩ ሰዎችም አስተዋጽኦ አድርጓል ብዬ አስባለሁ። አቶ ሀብታሙ የፍርድ ቤት ትዕዛዝ አተገባበር ላይ ምን ትላለህ? ፍርድ ቤት ትዕዛዝ አተገባበር አሁንም ጠበቃ ተማም አባቡልጉን በግልጽ እንደተናገረው ፍርድ ቤቱ የሚሰጠው ትዕዛዝ ይከበራል ወይ? በመሰረቱ ራሱ ፍርድ ቤቱም ቅድም ለማንሳት አደረጃጀቱ በአጠቃላይ ፍርድ ቤቱ ትዕዛዝ ለመስጠት ትዕዛዙን ለማስከበር የመሳሰሉት የፍርድ ስርዓትን ወይም የፍትህ ስርዓትን የሚያራምድ ተቋም ሲኖር ነው ይሄ መሰረታዊ ነገር ተፋልሷል ወይም ይሄ አልተከበረም ይሄ ተከብሯል የሚል ክርክር ውስጥ ልገባ የምንችለው ቅድም አቶ ፍስሐ እንደተናገሩት በጽሁፍ የቀረበ ወይም በመዋቅር ደረጃ የተደራጀ ተቋም ቢኖርም እንኳን ተቋሙ ለመግለጽ እንደሞከርኩት በአንድ ቡድን የሚታዘዝ በመሆኑ ለፍርድ ቤቱ የሚሰጠው ትእዛዝ፣ ለማረሚያ ቤት ለወህኒ ቤት የሚሰጠው ትእዛዝ፣ ለፖሊስ ግፌት የሚፈጽሙ ምርመራው አካላት የሚሰጠው ትእዛዝ ሁሉም ከአንድ መስመር የሚመነጭ ነው። አላማው የአንድን ቡድን ወይም ሁሉ አንድም ስርዓት ፍላጎት ማስፈጸም ነው። ስለዚህ ፍርድ ቤቶች የሚሰጡት ትዕዛዝ ስርዓቱን ለመጠበቅ የማይመች ከሆነ የፍርድ ቤቶቹን ትዕዛዝ ያለመፈጸም ከታች አለ ወይም ወህኒ ቤት የሚባለው ክፍል ወይም ፖሊስ የሚባለው ክፍል እንደ መብትና እንደ በላይነት ይቆጠዋል። በእኛ መዝገብ ላይ እንኳን ጠበቃ አቶ ተማም አባቡልጉ አሉ። በግልጽ ፍርድ ቤት የእኛን ጉዳይ ይዘው ሄደው ከፍርድ ቤቱ የአያያዛችን ሁኔታ እጅግ የከፋ መሆኑን አስረድተው ፍርድ ቤት የሰጠው ትዕዛዝ እንኳን በማዕከላዊ እንዳይፈጸም ብቻ ሳይሆን የተደረገው ራሳቸው በማዕከላዊ ለአራት ወራት ከአንድ ጊዜ በላይ እኔን መጥተው እንዳያገኙኝ ተደርገዋል። ስቃይ ከተፈጸመብኝ በኋላ በመሀል መጥተው አንድ ጊዜ አገኙኝ። ይሄንን ፍርድ ቤት ላይ ስለተቃወሙ ዳግመኛ ከጠበቃይ እንዳልገናኝ ተደርጊያለሁ። ለምሳሌ ያክል ነው ተጨባጭ ማስረጃ ብዬ ያነሳሁትን። ይህንን የሚያደርጉት ገና እግራችን ወደ ወህኒ ቤቱ አልፎ ሲገባ ስርአታችንን እያፈረስ ስርአታችንን ለመጠበቅ በመጣነው ህገ መንግስት እጠቀማለሁ ብለህ እንዳታስብ በዚህ አትዳኝም ብለው በግልጽ ነው የሚናገሩት። ማዕከላዊም እንበለው ወህኒ ቤት እንበለው እኛ በራስ ላይ ያለመመስከር መብት አለን ብለን ህገ መንግስት ወይም ወንጀለኛ መቅጫ ስነ ስርአት ህግ ስንጠቅስ ይሄንን ህግ አታስበው፣ ፍርድ ቤትን ብትሄድ፣ ወህኒ ቤትን ብትሄድ፣ የትም ብትሄድ እኛ ነን ያለ ነው ብለው በግልጽ ነው የሚናገሩት። ይህንን እኔ ብቻ ሳልሆን በአጠቃላይ እስረኞች በአደባባይ እየተናገሩት ነው። የሚፈጸመውን ስቃይ በተደጋጋሚ የመንግስት አካላት እየተነሱ ይክዱታል። በእስረኞቹ ግን በአደባባይ ልብሳቸውን አውልቀው ፍርድ ቤት በሚባለው ተቋም ስም እየተናገሩ ነው። የፍርድ ቤት ዳኞች በአሁኑ ሰዓት የጠቅላይ ፍርድ ቤቱ ዳኛ የሆኑት አቶ ዳኙ መላኩ በአደባባይ በችሎት ውስጥ ፈረዱን እንጂ እኛ ምን ማድረግ እንችላለን ብለው ሲናገሩ ቃል በቃል ተደምጠዋል። እኛም የመለስንላቸው መልስ ቀልል እናንተ ምንም ማድረግ እንደማትችሉ ነው ያለው፣ እና ፍርድ ቤቶች ትዕዛዝ ሰጥተው የሚያስፈጽሙ አይደሉም። ለይስሙላ ተቋማቱ ከመኖራቸው በቀር ተቋማቱን የሚጠቀመው ስርዓቱን የሚመራው ቡድን ነው። በዚህ ጉዳይ ላይ ትልቅ ሚና ያለው ይሄ ነው መታወቅ ያለበት ነው። አቶ ፍስሀ ነገር ተብሏል፣ ግን አንድ ማለትም ፈልገው ነገር እዚህ ላይ በትክክል እነዚህ ፍርድ ቤቶች መባል ያለበትን ነገር ነው ወይም የሚያዙት በተለይ የስቃይ ድርጊት ተፈጽሞብናል ብለው በቁጥጥር ስር ያሉ ወገኖች በሚያመለክቱበት ጊዜ ዓለም አቀፍ ሕጉ ኢትዮጵያ የገባቻቸው ኮሚትመንቶች የሚያስቀምጡትን ትእዛዝ ነው ወይ የሚያዙት፣ በላይንስና ያንን አይደለም። ለምሳሌ ማንኛውም ወገን በተለይ በወንጀል የተከሰሰ ሰው የማሰቃየት ተግባር ተፈጽሞብኛል ብሎ ለፍርድ ቤት በሚያመለክትበት ጊዜ ትክክለኛ ሲያካሄድ ፍትህ ሂደቱን አቁሞ ያ የተጠቆመው የማሰቃየት ተግባር ተፈጽሟል አልተፈጸመም የሚለው ነገር እንዲጣራ ማድረግ ነው። ምክንያቱም የማሰቃየት ተግባር በየትኛውም ሁኔታ ተቀባይነት ያለ ድርጊት አይደለም። ይህን አድርገው አይቁም። የኢትዮጵያ ውስጥ በቅርብ ጊዜ የሚታየው ነገር የኢትዮጵያ የሰብአዊ መብት ኮሚሽን ነገሮችን እንዳይጣራ የማዘዝ ነገር ነው። ይሄ በቂ አይደለም። አንደኛ፣ የሰብአዊ መብት ኮሚሽን የወንጀል ጉዳዮችን የማጣራት ስልጣኑ የለውም። ሁለተኛ፣ በሶስት ኬዞች እንደታየው የሰብአዊ መብት ኮሚሽኑ የማሰቃየት ተግባራትን በተመለከተ የሚቀርቡ ጥያቄዎችን ያጣራበት መንገድ ትክክለኛ አልነበረም። ተባሳይ መቁጠር ጉዳይ ብቻ አድርገውታል። ከዛ በኋላ ያለው ነገር ፖሊሲ ያጣራ ብሎ ምክረ ሀሳብ የማቅረብ ነገር ነው እየታየ ያለው። ስለዚህ እንደዚህ አይነት የማሰቃየት ተግባሮች ተፈጽመውብናል ተብለው ሰዎች በሚያመለክቱበት ጊዜ የፍርድ ሂደቱን አቁሞ ማጣራት እንዲካሄድ ነው ማዘዝ ያለበት። ዓለም አቀፍ መርሁ ይሄ ነው። ዓለም አቀፍ መርሁን ደግሞ ኢትዮጵያ ተቀብለዋለች። ያንን ማድረግ ኃላፊነት አለ ማፈጻጸም በተመለከተ በዚህ ጉዳይ ላይ ብቻ አይደለም። አንድ ኬዝ ላስታውሳችሁ። የአቶ ደስታ ዲንካ ኬዝ ሰውየው የሽብር ህጉ ከሚያዘው ውጭ አምስት ወር አካባቢ ታሰሩና ሰውነት በነጻ የመውጣት መብቱ የሚባል ነገር አለ። እሱን ፕሮሲጀር ተጠቅመው አፕላይ አረጉ። ፍርድ ቤቱ ትእዛዝ ለማከላዊ ያቀረበና የማከላዊ ኃላፊዎች እንቀበልም ብለው ነው የተውት። ይሄ የሚያሳየው ፍርድ ቤት ምንም ስልጣን እንደሌለውና ተጠያቂ የሆኑት አካላት በመርህ ደረጃ ለፍርድ ቤቱ ተገቢውን ክብር እንደማይሰጡት ነው። ሌሎች ማሳያዎችን መጥቀስ ይቻል ነበር፣ ጊዜ የለም። አመሰግናለሁ። ወደ ማጠቃለያው እንምጣ። የመንግስታቱ ድርጅት የእስረኞችን የሰብአዊ መብቶች ከማክበር አኳያ ያወጣው ደንብ እንዳለ ሆኖ ስቃይ የበዛበት የእስረኞች አያያዝ ኢትዮጵያ ውስጥ እንዲያበቃ ማድረግ የሚቻልበት መንገድ አለ ብሎ መገመት ይቻል ይሆን? የመፍትሄ ሀሳብስ ሊቀርብበት ይችላል ወይ? አቶ ተማም፣ አዎ አለ ምክንያቱም እንግዲህ በረጅም ጊዜ ያ ማድረግ ይቻላል። በአጭር ጊዜ ያ ማድረግ ይቻላል። ያ ማድረግ የሚችለው ደግሞ የኢትዮጵያ ሕዝብ ነው። የስቃይ አያያዝን ለየትኛውም ምክንያት አልቀበልም በሰውነት ላይ የሚፈጸም ወንጀል ነው ብሎ ያት ማስደረግ ይችላል። ኢህአዴግን፣ የጦር ሰራዊቱን፣ ፌዴራል ፖሊሱን፣ ደህንነቱን፣ ተቋሞቱን፣ ህገ መንግስቱን የኢትዮጵያ ሕዝብ በሆነ ህገ መንግስት በመተካት እንግዲህ ሁሌ እንደምንለው አገሩን ለህዝቡ በመመለስ ኢትዮጵያን ለሁሉም ኢትዮጵያውያን በመመለስ ተቋማቱ በሙሉ በሌላ በህዝብ በሆነ ህገ መንግስትና ተቋማት በመተካት ያም ማድረግ ይቻላል። የህግ ወይ በላይነትን ለማምጣት ማለት ነው። እስከዚያው ደግሞ አሁን እንግዲህ በዚህ መንግስት የሆኑ የስቃይ አያያዞች እንዲፈጸሙ ያስቻሉ አካላት አሉ። አሁን ቅድም በዝርዝር የጠቀስናቸው ጦር ሰራዊት፣ ደህንነት፣ ፖሊስ ትብጥር ህገ መንግስቱ ላይ ባለው መሰረት ማሰባተር ይቻላል። በብሔረሰቦች ተዋጽኦ ደረጃ ማድረግ ይቻላል። በአጠቃላይ ሀብት የሚሰሩ ነገሮችን ደግሞ ተወሰኑ ቡድኖች አላማ ብቻ እንዳይጠቀሙ ማድረግ ይቻላል። ዞሮ ዞሮ የአመለካከት ለውጥ ማደረግ አለበት። የኢትዮጵያ ህዝብ የስቃይ አያያዝን አንደኛው በፈጣሪ ላይ የሚፈጸም ክህደት ነው፣ በተፈጥሮ ላይ በሰው ላይ የሚፈጸም ክህደት ነው። እና ያ ያለመቀበል እምነቱ ራሱ የሚያስገድገው ህዝብ ነው። እና ያን የማይቀበል ህዝብ መኖር አለበት። ህዝቡ አገሩን በመጠየቅ እስከዛ አቶ ፍስሐ የመፍትሄ ሀሳብ የምለው ነገር ባለን መረጃ መሰረት በስርአት ደረጃ ነው የማሰቃየት ድርጊት የሚፈጸመው። ስለዚህ ይሄ ስርዓት ይህንን የሚያስተካክልበትን ነገር መኖር አለበት። በማየ ሁኔታ በአጭር ጊዜ ውስጥ ይህን ለማስተካከል ፈቃደኛነት ያለ አይመስለኝም። በአጠቃላይ የሰብአዊ መብትን በተመለከተ ስርአቱ ለመቀየር እና ለማክበር የሚያደርገው ጥረት ያለ አይመስለኝም ባለኝ ኤክስፒሪየንስ በዚህ ሁኔታ ያለው አማራጭ ምንድን ነው? አንደኛ እነዚህ የማስቀያት ተግባራት የሚፈጸሙባቸው ሰዎች የሚፈጸሙትን ድርጊቶች መዝግቦ መያዝ ማጋለጥ ያስፈልጋል። ይሄ ደግሞ ለተለያዩ ነገሮች ያገለግላል። በዚህ ድርጊት የተሳተፉ ሰዎች ተጠያቂነት እንዲኖርባቸው፣ ወደፊት የሚቀጡበት ሁኔታ እንዲኖር ያመቻልና ያላቸውን ማስረጃ መጠበቅ ማጋለጥ ያስፈልጋል ብዬ ነው። አቶ ሀብታሙ ዋናውና መሰረታዊው ነገር በአጠቃላይ አገርን ችግር ውስጥ የከተተ ዜጎችን በእንደዚህ ሁኔታ የሚያሰቃይ ማሰር፣ የአካላዊ ጉዳት መፈጸም፣ የህሊናዊ ጥቃት ማድረስ ብቻ ሳይሆን ገሎ በልጅ ሬሳ ላይ እናትን የሚያስቀምጥን ስርዓት በማንኛውም መልኩ እያባበሉ መሄድ ሽቃይን ማብዛት ስለሆነ መለወጥ ያለበት ስርዓቱ ነው ብዬ ነው የማምነው። ስርዓቱን ለመለወጥ ሁለት እድል ነበር የነበረው፣ ወደፊትም የሚኖረው አንዱ ኦልሞስት መን ምኗል ወይም ዜሮ ነው ማለት ይቻላል። በአሁኑ ወቅት ስርዓቱ ባለበት ሁኔታ በተለያየ ጫና ውስጥ ወድቆ እንዲሻሻል ለውጥ እንዲያመጣ ማድረግ ነው። እንዲህ አይነት ፍላጎትና ተስፋ አለመኖሩን አረጋግጠዋል በቅርቡም ባደረጉት ነገር። ስለዚህ ህዝቡ ተጠናክሮ የአንድ ቡድን መጠቀሚያ የሆነውን ስርዓት በመለወጥ ለህዝብ ጥቅም የሚሰራ ዴሞክራሲያዊ የሆነ ህገ መንግስትም መንግስታዊ ስርዓትም ማምጣት አስፈላጊ ነው ብዬ አምናለሁ። ይህንን የምልበትም ዋነኛ ምክንያት ቅድም ለመግለጽ እንደሞከርኩት በአጠቃላይ ይህንን ወንጀል እየፈጸ ያሉ አካላት ከአንድ ብሔረሰብም ወደ አንድ መንደር ቡድን ውስጥ የተሰባሰቡ ናቸው። በማጠቃላይ ማንሳት የምፈልገው አሁንም ቢሆን ፈጽሞ የማሻሻልና ለውጥ የማምጣት ፍላጎት የሌላቸው እንደውም ከቀደመው በከፋ ሁኔታ ያንኑ የከፋ ስርዓት ለማስቀጠል ባላቸው ፍላጎት የተነሳ አጠቃላይ አገራዊ ሀይልን በአንድ ሰፈር ልጆች አሰባስበውታል። የአንድ መንደር ልጆች ነው በአጠቃላይ ኢትዮጵያን ፖለቲካ ስልጣን የያዙት እና ግፍ የፈጸሙ ያሉት ለማለት ነው። ሶስታችሁንም አመሰግናለው። ለጊዜያችሁም ለሰጣችሁትም ጠቃሚ አስተያየት እግዜር ይስጥልኝ እንደናምሹ።